ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ የዛሬ ረቡዕ ሐምሌ 10 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ከሚገኘው ስቱዲዮ ጀመርን። በሊቢያ ትሪፖሊ አቅራቢያ በሚገኝ ማቆየ የሚገኙ ወጣት ኢትዮጵያውያን ስደተኞች አቤቱታቸውን ለቪኦኤ አጋርተዋል። ሰዎች ደግሞ ቤተሰቦች ብዙ ነገር ያላቸውን እንዳለ ሽጦ ነው ይህን ዶላር ብሎ የከፈሉልኝ። አሁን ደግሞ መጠመልሼ ወድህ ነው መለሰው። ቤተሰብ ለራሱ የተቸገሩ ነው። አሁን እንዲገባ ነው እኮ ሌላ ስደት ነው የሚጀምር፣ ወይም ደግሞ ሌላ አሸባርነት ነው የሚሰራ። ይህንን ይህንን እያወቁ ወደ አዛ ከሚመለስ ወይ ሊቢያ ውስጥ መሞት ነው የሚሻለኝ። ከስደተኞቹ የተወሰኑትን ነበር የሰማችሁት። ሙሉ ዘገባውን ቆየት ብሎ ታደምጣላችሁ። የክልል እንሁን ጥያቄዎችን የኢትዮጵያ ሕግ በምን አግባብ ያስተናግዳል የሚል ጥያቄ ይዘን ከባለሙያ ጋር ተወያይተናል። ብሔር ወይም ብሔረሰብ አሊያም ሕዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘትና ውክልና በፌዴሬሽን ምክር ቤት ሲሰጠው ይሄ በራሱ ክልል የመሆን ከዛም አልፎ አገር የመመስረት መብት እንደሚያጎናጽፈው ጽፈው ነው እንግዲህ ህገ መንግስታችን በግልጽ ያስቀመጠው። በአዲስ አበባ ዩኒቨርሲቲ የፌዴራሊዝም ና የሰብአዊ መብት ረዳት ፕሮፌሰር የሆኑትን ዶክተር ሲሳይ መንግስቴ ነው የሰማችኋቸው። ቆየት ብለው ከእኛ ጋር ይወያያሉ። ወጣት እንስት የግብርና ባለሙያ እንግዳም አለችን። ወደ ኋላ እናስደምጠ ነው በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ የተመደብኩትና ከአባቴ ጋር ነበርኩ። አስታውሳለሁ፣ ምንድ ነው ሆርቲካልቸር ብዬ ሁል ጠየቁት። እሱ ቃሉን ራሱ ሰምቼ አላቅም ነበር። አብራችን ከቆያችሁ ሌሎች ዝግጅቶቻችንም በተከታታይ ይደመጣሉ። ፕሮግራሙ በመምራት ጽዮን ግርማና ሀብታሙ ስዩም አብርናችሁ እናመሻለን። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችሁ። የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት የአንድ ወገን ውሳኔን ተግባራዊ ከማድረግ እንዲቆጠቡ የኢትዮጵያ ምርጫ ቦርድ አስታወቀ። ቦርዱ ድርጊቱ ሕጋዊ አይደለም ብለዋል። የኢትዮጵያ የምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ ይህንን ብለዋል። የህዝበ ውሳኔው ሳይሰጥ አይደለም። ህዝበ ውሳኔው ተሰጥቶ እንኳን ቅሬታ ያለው ወገን ዝም ብሎ የፈለገውን አያደርግም። ለፌዴሬሽን ምክር ቤት ነው አቤቱታውን የሚያቀርበው። መለስካቸው አማ ነው ዘገባውን ያደረሰ። በትግራይ ክልል አንደርታ ወረዳ ሮማናት የሚባል መንደር አራት መቶ የሚሆኑ ቤቶች በመንግስት ኃይሎች እንደፈረሰባቸው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለብዙ አመታት የኖርንበትን ቤታችንን ህገ ወጥናችሁ ብሎ አፈረሰብን ሲል ቃላቸውን ለአሜሪካ ድምጽ ከሰጡት መካከል ወይዘሮ ዘመዳ አጸዱና አቶ አለማ ታደለ ቀጣዩን ብለዋል። አስራ ሰባት አመት ይቆዩ፣ አራት ልጆች ወለዱ፣ እዚህ ማለት ነው። ቀለም መቀቡት ምንድን ነው ስንላቸው፣ በቃ ይሄ መህጋው ቤት አይደለም። አራት አምስት ቀን ይሆናል ማስረጃ አቅርቡ እያሉ ነበረ። እሱ ምላሽ ሳንሰጥ ነው ይሄ መፍረስ የተጀመረው። ስለዚህ ውዝ ክሰራ ደርሶብናል። የእንደርታ ወረዳ አስተዳደርን በጉዳዩ ላይ ለማነጋገር ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽባህ ነው። ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምረው ቡድን ተወካዮች የስልጣን ክፍፍልን የተመለከተ አንድ ስምምነት በዛሬው ዕለት መፈራረማቸው ተገለጸ። ካርቱም ውስጥ በተካሄደው ስነ ስርዓት የተፈረመው ይህ ስምምነት በመጪው አርብ በፊርማ የሚጸድቅ ህገ መንግስታዊ ሰነድም እንደሚያካትት ታውቋል። የሱዳን ጦር ኃይል የረጅም ጊዜ ፕሬዚዳንት የነበሩትን አልበሺር ከስልጣን ካስወገደ ወዲህ አገሪቱ ውስጥ የነበረውን ቀውስና ለመረጋጋት ከማርገብ አኳያ ይህ የተፈረመው ሰነድ ትልቅ እርምጃ መሆኑ ተነግሯል። የዩናይትድ ስቴትስ ባለስልጣናት ከኢራን ጋር ያለውን ውጥረት የሚያረግብ የለበለጠ ድርድር የሚያበቃ ከፍተኛ ስራ እየሰሩ እንደሆነ ተናገሩ። ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት የሀገራቸውን ፍላጎት በኢራን ያገዛዝ ለውጥ ለማድረግ እንዳልሆነም ተናግረዋል። በተቻለ መጠን ሁሉ እናወግዛቸዋለን። የኒውክሌር መሳሪያ ሊታጠቁ አይችሉም። በነገራችን ላይ ያገዛዝ ለውጥ እንዲኖር እየጣርን አይደለም። አንዳንድ ሰዎች ግን እንደዚያ እያደረግን እንደሆነ ይናገራሉ ብለዋል። ኢራን በበኩሏ የዩናይትድ ስቴትስ ኢትዮጵያ በ2015 ወደ ተገነባው ስምምነት የምትመለስ ከሆነ ለመነጋገር ፈቃደኛ መሆኗን አስታውቃለች። አድማጮች ለአሁኑ ያሉን ዘገባዎች እነዚህ ናቸው። እንዲህን ዘገባዎችና ሌሎች ዘርዘር ያሉ ዘገባዎችን በመደበኛው ከምሽቱ ሶስት ሰአቱ በሚጀምረው መሰናዶ ማዳመጥ ትችላላችሁ። ለአሁን ግን ጋቢና ቪኦኤ ወደ ያዛቸው ሌሎች ዘገባዎች እናመራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ የዛሬው ቀዳሚ የዘገባ ትኩረታችን በሊቢያ የሚገኙ ወጣት ስደተኞች ላይ አተኮረ ይሆናል። ከሁለት ዓመት በፊት በተለያየ መንገድ በረሃን አቋርጠው ሊቢያ የደረሱ ስደተኞች ከሞት ጋር ተፋጠው በመጠለያ ጣቢያ ውስጥ እንገኛለን ይላሉ። አንዳንዶቹ ወደ ኢትዮጵያ መመለስ ቢፈልጉም፣ አንዳንዶቹ ደግሞ መመለስ አይፈልጉም። የቤተሰቦቻችን መሬትን ሸጠን የተሰደድ ነው ሲሉ ያማርራሉ። ጽዮን ግርማ፣ እንግዲህ አንቺነሽ ያነጋገርሻቸው እስቲ በጥያቄያቸው ምን እንደሆነና ከአንቺ ጋር ያደረጉትን ቆይታ እንደሚከተለው ንስማ። የአፍሪካ ስደተኞች በሊቢያ የተለያዩ እስር ቤቶችና የስደተኞች ማቆያ ጣቢያ የሚደርስባቸው ስቃይ ከፍተኛ መሆኑን በተለያየ ጊዜ ይገልጻሉ። ኢትዮጵያውያን ስደተኞችም ከሀገራቸው የተሰደዱበት የግል ምክንያት ስለሚለያይ ወደ አገራቸው መመለስ የሚፈልጉ እንዳሉ ሁሉ ከሊቢያ ወጥተው ወደ ሌላ ሶስተኛ ሀገር መሻገር የሚፈልጉም ቁጥራቸው ቀላል አይደለም። የተወሰኑትን በስልክ አነጋገሪያቸው ነበር። ሙሀጀር እባላለሁ። የምገኘው ደግሞ እኔ ትሪፖሊ ክልትያ ትሪፖሊ ውስጥ ነ መቼ ነው የሄድከው ወደዛ? እኔ ልኩኝ ሁለት ሺህ አስራ ሰባት ውስጥ ነው። ምንባኛ በምን ሄደህ ነው እዛ የደረስከው? በሳራ በኩል ከየት ነው የተነሳኸው? ከሱዳኒ ነው ግን መጀመሪያ ኢትዮጵያ፣ ከኢትዮጵያ ሱዳኒ ገብቼ ከሱዳኒ ነው። ለዚህ መ በምንድን ነው የሄድከው? በእግር ነው በመኪና ነው በምንድን ነው የተሻገርከው? በመኪና ነው። ስንት ቀን ወሰደብህ? ሳራ ውስጥ ወደ ወር ሆኛል። ወር ሞልቶ የገባው ከሱዳን እስከዚህ ማለት ነው። ስንት ብር ከፈልክ? ስንት ብር አወጣ? መጀመሪያ እዛ ተስማምተን የመጣ ነው የሱዳን ስምንት ሺህ በመንበረ ከዛ ዚህ ሳራ ውስጥ ደግሞ ተሽጠን በኔወልድትን አምስት ሺህ አምስት ሺህ ዶላር ነው የከፈልነው። ትማን ሸጣችሁ እዛ ውስጥ አሉ። ሳራ ውስጥ ቆሞ ወደዚህ የሚያመጡ ሹፌሮች ላይ ሰርቆ የሚያመጡ ማና አምጥቶ እዚያ ሳራ ውስጥ የሚሸጡ ሰዎች አሉ። ከዛ ውስጥ ዶን ሸጡን ማለት ነው። ለማን ሸጧችሁ? ከሊቢያዎች፣ ለሊቢያዎች ነው ይሸጡን እዛ እዛ በኒው ሊድ መጋዘን ውስጥ አስገብቶ ብር በቃ አምስት አምስት ሺ ክፈሉ ብሎ አስከፈሉኝ። አምስት ሺ ዶላር አንተ ኬት አመጣ ማለት እንግዲህ ቤተሰብ ነበረኝ። ቤተሰቦች በቃ ያላቸውም ሽጦ ምን ብሎ መሬትም ሽጦ ምን ብሎ ነው ከፍ ላይ አስወጡኝ፣ እንጂ ሌላ ምንም ነገር የለኝም። እኔ ምንም ነገር የለኝም ነበረ ቤተሰቦች ም ተሸግሮም ብሎ ከሰብልን እንግዲህ፣ አምስት ሺህ ዶላር ብዙ ገንዘብ ነው። አሁን ደግሞ እንደ ነገርከኝ አንድ ወር ሙሉ በረሃ ውስጥ አቋርጠህ ነው ሊቢያ የገባኸው። አሁን ደግሞ ሊቢያ ከገባህ በኋላ ማቆያ ጣቢያ ውስጥ ነው ያለኸው። መውጣት ትፈልጋለህ። ይህን ሁሉ መስዋዕትነት ከፍለህ ከኢትዮጵያ ለምንድን የወጣኸው? እኔ መጀመሪያ የወጣሁኝ በሁለት ሺህ አስራ ሰባት ብዙ ውስጥም እንደምታውቂው ኢትዮጵያ ኦሮሚያ ውስጥ በጣም ሰው በጣም እየተቸገረ ነበር እየታሰረ እየሞተ ምን እያለ ነበር። እኔ ለደሴ የስልኝ ነው በቃ ከዛ የወጣኝ። የሆነ ጊዜ እስር ቤት አስሮኝ ነበረ ከዛ ውስጥ ከዛ እንደወጣኝ ደግሞ ሱዳን ገባን። ከሱዳንም ደግሞ ባሲ ነበረ በቃ እነሱን ፈርቼ ወደዚህ ነው ያለኩኝ። እኔ እዛ ያስሩኛሉ ብዬ እንጂ ሌላ እኔ ሌላ ነገር እንትኑ ሆኖብኝ አይደለም። አሁንስ ወደ ኢትዮጵያ መመለስ አትፈልግም? እኔ እፈራለሁ። እዛ ጊዜ እንደዛ ወጣሁኝ እስር ቤት እንደዛ አድርጌ፣ አሁን ደግሞ መመለሱ የምፈራ እዛ ላይም ደግሞ ቤተሰቦች ብዙ ነገር ያላቸውን እንዳለ ሽጦ ነው ይሄን ዶላር ብሎ የከፈሉልኝ። አሁን ደግሞ ተመልሼ ወድህ ነው መለሰው፣ ቤተሰብ ለራሱ የተቸገሩ ነው። እዛ ላይም ደግሞ በእንደዚህ ይሁነት ደግሞ እስር ቤቱን ሰብረን ያወጣ ተመልሼ ወደዛ መግባት በጣም ስለሚያስፈራኝ መግባቱ በጣም ነው የሚከብድ። አብዲ ንጉሱም አወጣጡ ከሞሐጀር ጋር ተመሳሳይ ነው። እርሱ የሚፈልገው ወደ ኢትዮጵያ መመለስ አይደለም፣ የተባበሩት መንግስታት ድርጅት ጉዳያቸውን አፋጥኖላቸው ወደ ሶስተኛ ሀገር እንዲያሻግራቸው ነው። በምንድን ነው አሁን ኢትዮጵያ ቢገባ በምንድን ነው የሚሰራ? ቤተሰብ መሬት ያለው ምን ያለው ምሽቶ ዘመን ለዘመን ተለምኖ ምን ብሎ ነው ይህን ህይወት እስከሆነ ያስቆዩት። ወደ ሀያ ሺህ ዶላር ነው አምስት ቦታ የተሸጥኩት? ይህን ማን ይከፍልኛል? መንግስት ከሆነ አሁን ከዚህ የተመለሱት አንድ ሺህ ሶስት መቶ ብር ምናምን ነው የተሰጠኝ። ይሄንን ምንድን ነው ለእኔ ህይወት ነው እናያስቆያ ነው ወይንስ ሌላ ስደት ነው የሚጀምር? አሁንም ቢገባ እኔ እኮ ሌላ ስደት ነው የሚጀምር ወይም ደግሞ ሌላ አሸባሪነት ነው የሚሰራ። ትክክለኛ ነገር ነው የሚነገር። ሌላ ምንም ተስፋ የለም። ከዚህ ሊቢያ ተመልሼ ኢትዮጵያ የሆነ ኑሮ ይመስረታለሁ የሚባል የለም። ሌላው ሶስተኛው ወጣትም በከፍተኛ ስጋት ውስጥ ቢሆንም ወደፊት የሚያሻግረውን እንጂ ወደኋላ የሚመልሰውን አይፈልግም። እሱ ለምሳሌ እኔ የግል ችግር ሊኖርብኝ ይችላል። ለምሳሌ ከሀገር ቤት ሲወጣ እንደዚህ የፖለቲካ ችግር ችግር አለብ እንደዚያ አይነት ነገር እየሰራ ነው ተብዬ ሲከታተሉኝ ጊዜ ነው እኔ ሸሽቼ ወደዚህ የመጣሁት፣ እና ሁላችንም እንደ ወድን ወይ ደግሞ በራሳችን ሌላ ነገር ወይ ደግሞ የተለያየ እንትን ብለን አስብን አይደለም። ደግሞ እያወቅ ነው ወደ ሀገር ቤት እንድንመለስ ወይ መታሰር ነው ወይ ደግሞ እኛ ሀገራችን አን እኔ በበኩሌ ማለት ነው ወደ ሀገር መመለስ ማለት በጣም ለእኔ ኢትዮጵያ ህጄን ወይ መታሰር ነው ወይ ደግሞ መሞት ነው ለምን እዛም የነበረብኝ ችግር እስር ቤት ስንት ጊዜ በስንት ችግር አይቼ ከዛ ሸሽቴን ወይ ደግሞ እንትን ብለን ወደዚህ የመጣ ነው እና ይህንን ይህንን እያወቁ ወደ አዛ ከሚመለስ ወይ ሊቢያ ውስጥ መሞት ነው የሚሻለኝ። ስደተኞቹ ሊቢያ ውስጥ ከሞት ጋር ተፋጠዋል። ምክንያቱም ከሁለት ሳምንታት በፊት በአቅራቢያቸው በሚገኝ ሌላ የስደተኛ ጣቢያ ቦምብ ጥቃት ደርሶበታል። ዓለም አቀፍ የስደተኞች ድርጅት አይኦኤም እና የኢትዮጵያ መንግስት ስደተኞቹ ወደ ኢትዮጵያ መመለስ ከፈለጉ ብቻ ነው እርዳታ ሊያደርግ የሚችለው። ስለዚህ የተባበሩት መንግስታት ድርጅት ደግሞ ስደተኞቹን ወደ ሌላ ሀገር የሚያሻግረው በተራ ነው። ስደተኞቹ ግን ምንም ሆነ ምንም ከዚህ መውጣት እንጂ ወደ ኢትዮጵያ መመለስ አንፈልግም ይላሉ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ የሰጠውን አስተያየት በነገው ምሽት ይዘን እንመለሳለን። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምጽ ራዲዮ። ተከታዩ ዝግጅታችን ደግሞ ህግና ፍትህ ነው። የክልልንሁን ጥያቄ ከሰሞኑ ትኩረትን አግኝተው ከነበሩ ሀገራዊ ጉዳዮች መካከል አንዱ ነው። ይህ ጥያቄ ታዲያ በተነጻጻሪነት ያልተለመደ መሆኑ በየትኛው የሕግ አግባብና እንዴት ይስተናገዳል የሚሉ ጥያቄዎችን ማስነሳቱ አልቀርም። ይህንንና ተዛማጅ ህግ ነክ ጉዳዮችን የሚያብራሩልን ባለሙያ ይዤ መጥቻለሁ። ዶክተር ሲሳይ መንግሥቴ ይባላሉ። በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ኮሌጅ የሰብዓዊ መብትና ፌዴራሊዝም ረዳት ፕሮፌሰር ናቸው። ቆይታችን የተጀመረው አሁን በሥራ ላይ ባለው ህገ መንግሥትም ሆነ በሌሎች ኢትዮጵያ ያጸደቀቻቸው ህጎች የክልልነት ጥያቄዎች የሚቀርቡባቸው ልዩ ምክንያቶች ተቀምጠው እንደሁ በማንሳት ነው። አሁን ስራ ላይ ባለው ህገ መንግስት አንድ ህዝብ ወይም ብሔር ብሔረሰብ ክልል መሆን ከፈለገ ብሔር ብሔረሰብ ወይም ህዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘት ብቻ ነው እንደ መስፈርት ተደርጎ የተወሰደው። ከዛ ውጭ ግን በህገ መንግስቱ አንቀጽ ሰላሳ ዘጠኝ ውስጥ ቁጥር አንድ መሰረት ማንኛውም ብሔር ብሔረሰብ ህዝብ በየትኛውም እና በማንኛውም ጊዜ ያለምንም ቅድመ ሁኔታ ወይም ምንም አይነት መስፈርት እንዲያሟላ ሳይገደድ ሀገር መሆን ይችላል። በሌላ በኩል ደግሞ በህገ መንግስቱ አንቀጽ አርባ ሰባት ንዑስ ቁጥር ሁለት መሰረት አሁን በክልሎች ውስጥ ያሉ ብሄር ብሔረሰብ ህዝቦች በማንኛውም ጊዜ ክልል መመስረት ይችላሉ ይላል። ስለዚህ በህገ መንግስታችን መሰረት ምንም አይነት መስፈርት አልተቀመጠም። ብቸኛው እና ግምት ውስጥ መግባት ያለበት መስፈርት ብሔር ወይም ብሔረሰብ አሊያም ህዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘትና ውክልና በፌዴሬሽን ምክር ቤት ሲሰጠው ይሄ በራሱ ክልል የመሆን ከዛም አልፎ አገር የመመስረት መብት እንደሚያጎናጽፈው ነው። እንግዲህ ህገ መንግስታችን በግልጽ ያስቀመጠው ጥያቄውን የሚያቀርበው አካል ተቀባይነት ማግኘት አለማግኘቱን በምን ያክል ጊዜ ውስጥ ነው ማወቅ የሚገባው? ይህንን ውሳኔ የሚሰጠው አካልስ ማን ነው? ምን አይነት ነገሮችንስ ታሳቢ አድርጎ ነው ውሳኔውን የሚሰጠው? እንዳልኩ ህዝቦች ምንም አይነት ቅድመ ሁኔታ አልተቀመጠባቸውም። ስለዚህ እንዲህ አይነት ጎደለብኝ ወይም እንዲህ አይነት ቀረብኝ ወይም በአግባቡ አልተወከልኩም አሊያም ራሴን በራሴ በአግባቡ እያስተዳደርኩ ስላልሆነ ያን መሰረት አድርጌ ክልል መመስረት ፈልጋለሁ የሚል ጥያቄ እንዲያቀርቡ አይጠበቅም። ነገር ግን ያ ብሔር ወይ ብሔረሰብ ወይም ህዝብ ምክር ቤት ካለውና በዛ ምክር ቤቱ መሰረት ክልል መሆን እፈልጋለሁ ብሎ ከወሰነ ይህን ውሳኔውን ለክልሉ ያ ብሔር ወይ ብሔረሰብ ላለበት ክልል ምክር ቤት ጥያቄውን ያቀርባል። የክልሉ ምክር ቤት በአንድ አመት ጊዜ ውስጥ ጉዳዩን አይቶ ወስኖ ህዝበ ውሳኔ እንዲደራጅ ለምርጫ ቦርድ ያሳውቃል ማለት ነው። በተቻለ መጠን ከዛ ብሔረሰብ ፖለቲከኞች ጋር ለመደራደር ለመነጋገር ይሞክራል። በአንድ ላይ መቆየትን እንደ ምርጫ አድርጎ ሊነጋገር ይችላል። ኢትዮጵያ ውስጥ አሁን በዞን አስተዳደርነት የቆዩ ስፍራዎች የክልል እንሁን ጥያቄ እያቀረቡ ይገኛሉ። በአንጻሩ ግን ሁለት ክልል የነበሩ ወደ አንድ ክልል እንካለል አንድ ክልል መሆን እንፈልጋለን ብለው ጥያቄ ቢያቀርቡ ጥያቄያችሁን የሚያቀርቡበት ሌላ የህግ ማዕቀፍ ይኖር ይሆን? በህገ መንግስቱም ይሁን በሌላ አዋጅ፣ እስካሁን ባለው ሁኔታ ሁለት ወይም ሶስት ክልሎች ወደ አንድ መጥተን በአንድ ክልል ውስጥ መኖር እንፈልጋለን ብለው ቢወስኑ ይሄኛውን ህገ መንግስታዊ ድንጋጌ ወይ ያኛውን ህግ ጠቅሰው ሊወስኑ ይችላሉ የሚል ህግ የለም። ነገር ግን በአንድ ህግ አተረጓጉም ሂደት አለ። ያልተከለከለ ነገር እንደተፈቀደ ይቆጠራል የሚል መርሃው አለ በዚህ መርሆ መሰረት ህገ መንግስቱ ያስቀመጠው ምንድን ነው? ክልል የመሆን ጥያቄ ቢነሳ እንዴት መስተናገድ እንዳለበት፣ ወይም ሀገር የመሆን የመገንጠል ጥያቄ ቢነሳ በምን መልኩ መስተናገድ እንዳለበት ነው ስነስርዓቶችን ያስቀመጠው እንጂ ሌሎ ክልሎች ወደ አንድ መጥተው ቢዋሃዱ እንዴት መስተናገድ እንዳለባቸው የሚያስቀምጥ ህገ መንግስታዊ ድንጋጌ የለም። ነገር ግን የሚከለክል ህግ ስለሌለ ክልሎች ወደ አንድ መጥተው በአንድ ላይ ሆነው አንድ ጠንካራ ሰፋ ያለ ትልቅ ክልል መመስረት እንደሚችሉ በተግባርም ይሄን ነገር ማድረግ ይቻላል፣ የሚከለክላቸው ህግ የለም። ዶክተር ሲሳይ መንግስቴ ኢህአዴግ መንበረ ስልጣኑን ከያዘ ወዲህ ራሳችንን የቻል ክልል እንሁን ወይንም ደግሞ ከሁለትና ከዚያ በላይ ክልሎች ወደ አንድ እንምጣ የሚሉ ጥያቄዎች ቀርበው እንደሆነ አንስቼላቸው ነበረ። በሽግግር ዘመኑ ወቅት 14 ክልሎች እንደነበሩ የሚያስታውሱት ዶክተር ሲሳይ ከእነዚህ መካከል አምስቱ የዛሬውን የደቡብ ብሔር ብሔረሰቦች ክልል እንዲመሰረቱ በወቅቱ መደረጉን ብዙም ሳይቆይ ግን የሲዳማ ህዝብ የክልል እንሁን ጥያቄ ማንሳት መጀመሩን ያነሳሉ። በ1997 ዓ ም በድጋሚ የሲዳማ ህዝብ ይህንን ጥያቄውን አንስቶ በጊዜው መንግስቱን ይመሩ የነበሩ ባለሥልጣናት ባደረጉት ማግባባት ጥያቄው ታገስ ብሎ እንደነበረም ይጠቅሳሉ። አሁን እንደ አዲስ ያንሰራራውን ጥያቄ ተከትሎ ሌሎች ህዝቦች ሰዎችም የክልልንሁን ጥያቄ ሊያቀርቡ እንደሚችሉ ግምታቸውን አካፍለውናል። ወደ አንድ ክልልነት እንምጣ የሚል ጥያቄ ግን ቀርበው እንደማያውቅ ይናገራሉ። ሆኖም በዚህኛው ክልል ውስጥ መካተታችን ተገቢ አይደለም፣ በሌላኛው አስተዳደር ውስጥ ልንካተት ይገባል የሚሉ ጥያቄዎች ተነስተው እንደሚያውቁ፣ ዛሬም ድረስ እንደቀጠሉ አክለዋል። ለአብነት ያነሷቸው ደግሞ በሶማሌና ኦሮሚያ፣ በአማራና ትግራይ ክልሎች አጎራባች ወረዳዎች የተነሱትን ጥያቄዎች ነው። ሀብታሙንና የሕግ ትንታኔውን የሰጡን እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ኖላዊት ሽመልስ ትባላለች። የዛሬዋ እንግዳችን የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል ተጠቅሳለች። የግብርና ሙያን ለወጣቶች ለማስታወቅ በማህበራዊ ድረገጾች ላይ ደፋ ቀና እያለች ነው በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመ ጋር አጭር ቆይታ አድርገዋል። ኖላዊት ሽመልስ ትባላለች። ተወልደ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ እራሷን በማሳደግ የግብርና ግብአቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም፣ እንደውም ትላለች። የሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት። እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በሕልሜ በሆኔ በእርሻ አማራለሁ ብዬ አስ አላውቅም፣ ፍላጎት ስላልነበር የመጀመሪያ አመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሪ በጣም እድለኛ ነኝ። እውነትም የምሰራውም የምኖርበትም በደንብ እየተደሰጥኩበት ያለሁበት ትምህርት መስኩ ነው፣ አግኝቻለሁ። አሁን የግብርና ስራውንም እንድትወጪ ያደረገሽ ምንድን ነው? ያው እንግዲህ ያ ስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክል ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኛ በኃላፊነት ሁሉንም ነገሮች የምሰራውና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ፣ ከዛ ደግሞ ከግብርና ሚኒስተር ጋር ድሮ ከተመዘገቡ ዝርያዎች ጋር ነጻ ጥሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ፣ ከዛ ገበሬዎች ጋር ደግሞ የማላመድ ስራ የምንሰራለን። እንዲሁም በተጨማሪ ምንሰራለሁ፣ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን፣ እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪው፣ ትተክያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሽ የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ ልጆቻቸውን ትምህርት ቤት መላክ ሲችሉ ኑሯቸው ሲሻሻል ምናምን ልክ ለሀገር ሽራሱ የሆነ ነገር የድርሻሽን እያበረከትኩ ነው ብለሽ ታስቢያለሽ ለውጦችንም ታያቸዋለሽ እና እነዚህ ነገሮች ትልቅ እርካታ አላቸው። ከምንም ነገር በላይ ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ። አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንዲያውም በዚህ ዙሪያ ጽፌም ቢዚ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁኝ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት፣ አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲህ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። እራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው ላይክ እንደዛ እየተባለ ምስታድጊ የተከበረ ስራ መሆኑንም የሁሉ ነገር እንዳሉትም እያሰብሽ አታድጊም እና እሱ እሱ ፓርት ብዙ በተለየ ከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል ግን አሁን ለምሳሌ እኔ ልምዶችን ሁሉ ይሸራረጋለሁ ባገኘት አጋጣሚ ሁሉ ይሄ መስጠር የሚፈልገው አመለካከት ሰው ላይ ምንድነው? እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችም ሲኖሩ፣ እንደዚህ መስክ ቀኖችም ሲኖሩ፣ ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች። መጨረሻ ላይ መጨመር የምትፈልጊው ነገር አለ? አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል፣ ላፈስ ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት አስር እና ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል፣ ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይፈስራሉ። ለእነሱ ትንንሽ ገበሬዎች በተለይ እንዲህ አይነት ሊሰራ አልመሸክም፣ በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው እና አርቨስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻት ምናምን መቀየር እንደዚህ አይነት ትንንሽም ይህ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ይሆነዋል። ይህንን ነገር ሰዎች እንዲያስቡበት እና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም ይጠቅማለው ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ። ኖላዊት፣ እናመሰግናለን። መልሰን ደግሞ በሌላ ጊዜ ዘናት እንመጣለን። ወደ ተከታዩ ዘገባችን ስናልፍ የዘጋቢዎች መስኮት የተሰኘው ዘጋቢዎቻችን ከያሉበት ወጣቶችን አነጋገር ወደ ሚልኩት ፕሮግራም ነው የምናልፈው። ዛሬ ድሬዳዋ አዲሱ ቸኮል ነው ተረኛው። በዳቦ ማምረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ አምስት ወጣቶች መካከል አንዱን ወጣት ማርኮን ይልማን አነጋግሮታል። ሰሜ ማርኮኒ እባላለሁ በ02 ቀበሌ ስር በጥቃቅንና አነስተኛ ስር ተደራጅቼ በዳቦ መጋገርና ማምረትና ማከፋፈል ላይ የሚሰራ ወጣት ሲሆን ያው ወደ ስራው ከገባው አመት ከሶስት ወር ምናም አካባቢ ይሆነኛል። የወጣትነት ህይወት እንዴት እንደነበር እስኪ ከኋላ ታሪክ የጀምረን እስኪ እሱን አጫውተኝ እስኪ ያው እኔ ተወልጅ ያደግኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ ሁለተኛ ደረጃ ድረስ በድሬዳዋ ከተማ ነው ጠናቀቁትኝ። የከፍተኛ ትምህርት ተቋም ተቋም ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌያለው። ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ይዤ ሰርቻለው እና ከዛ በኋላም ከተመረኩኝ ከሶስት አመት በኋላ ነው። በረጅም ጊዜ በስራ አጥነት ተቀምጬ ነበር። በሶስት አመት ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለው። እና የተለያዩ የብድር ምስችት ተደርገውልኝ ያው ብድሩን ማግኘት ችያለሁ። በእርግጥ ያው ብድሩን ለማግኘት በጣም ትልቁ ውጣ ውረድ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስ እና ለማስፈጸም ከአመት ያላነሰ ነገር ነው ያለው እዛ ቦታ ላይ እና ግን እነዛም ቢሆን እነዛን ቻሌንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራ ነው ስራ እየሰራን ይገኛል። እና ብድሩን በመክፈል ላይ ያለ ነው። እንደኔም አይነቶች በጣም ብዙ ወጣቶች ወደ ስራ መግባት ችለዋል። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማና ስኬታማ ለመሆን የራሱ የሆነ ጥንካሬና ጥረት ያስፈልገዋል። ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩ እንደፈራችሁ፣ ሁለተኛ ብድር አጠቃቀማችሁስ ምን ይመስል ነበር? አንደኛኛ ወደ ብድር የገባንበት እንትን የመጀመሪያው አላማ ነው ራስን ከስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው ዓላማችን ሲሆን፣ ሁለተኛ ደግሞ ለራሳችንም ስራ ፈጥረን ልክ ለእንደኛ ወጣቶችም የስራ ድል መፍጠርን ነው። ስኬታማ እንድንሆን የሚያደርገን እንድንደፍር የሚያደርገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዛ አቅጣጫዎች መሰረት በመረጥነውና በፈለግነው መልኩ እንድንሰለጥን የተለያዩ ድጋፎችንና የብድሮቹን ምችችቶች ምቹ የሆነ የብድር ምችችት የወለዱንም ፐርሰንት ከባንክም ሆነ ከማይክሮ ፋይናንስ በጣም ያነሰ ስለሆነ አንድ እንደፍር አድርጎናል እና ወጣቶች፣ በእርግጥ ብዙ ጊዜ ይስተዋላል። ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሽ የሆኑ ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛውን ቦታ ላይ ያው እንደተባለው የተወሰነ በአባክማር ማለት ነው። ስለ ስራችሁ እናውራ። እኛ የምንሰራው ዳቦ ማምረት ና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250 ሺ ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለሶስት ሰራተኞች የስራ እድል ፈጥረናል። ማህበራቱ በአምስት አባላቶች የሚመራ ሲሆን ለሶስት የስራ አጥ ሰዎች የስራ እድልን ፈጥረን በአሁኑ ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በሚመጣው አዲስ ዓመት ላይ እንደ እቅድ የያዝ ነው ብድሩ ሙሉ በሙሉ የመመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ያው ማለት ቃል የተገባልን ነገር አለ። የኛውን ብድር ስንመልስ ከአምስት መቶ እስከ ዘጠኝ መቶ ሺ ብር እንደምንወስድና ከንቲባውም ሆነ ከአስተዳደሩ ቦታ ጠይቀን ስራውን ማለት ነው አዲስ ከውጭ አዲስ ማሽኖችን በከንቲባው ድጋፍ ማለት አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግብዓት ችግር ነው። ትልቁ ችግራችን ኢቨን ስቲል ኮዳ ኮታ እንኳን አልተመደበልንም። ያለ ኮታ ነው በተመላሽ ና ከውጭ እየገዛ ነው የምንሰራው። ውጭ ከምትገዛው ሩስተራ ሄደህ የምትገዛው ዱቄት ይለያያል። ከመንግስት በሰባት መቶ ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን አሁን እንኳን ሄደህ ማየት ትችላለህ። ሁለት ሺ አራት መቶ ብር ነው ገዝተህ መጋዘን የምናስገባው። ሰርተን ለኪዳይ ነው የበኪራይ ሰባት ሺህ ብር ነው የምንከፍለው። የበኪራይ የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ እና እነዚህን ላል ነገሮች ማኔጅ አድርገን ና ተቋቋመን ነገር ሰራ ያለ ነው። መንግስት አስተዳድሩም ወደኛ ማየት ቢችል እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት የምንችል ልጆች ነን። እውነት ለመናገር ልክ ከተማችን ላይ እንዳሉት እንደ ትልልቅ ባለሀብቶች፣ ትልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማ ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዛይን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ቢያደርግልን ስኬታማ፣ በጣም ስኬታማ ና ብዙ አቅርቦት የከተማውም የዳቦ ተደራሽነት በብዙ በልኩ መሸፈን የምንችል ወጣቶች ነን። አዲሱንና እንግዳውን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። አስተያየቶች ቢኖራችሁ በፌስቡክ አት ቪዮ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አድርሱም። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው እኔ ጽዮን ግርማ ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ሞክቤል ያቤሮ ነው። የስርጭት መሀንዲሱ ኒክም እስከ ፕሮግራማችን ማብቂያ አብሮን ነበረ። በቅርቡ ህይወቱ ባለፈው በታምራት ደስታ ዘፈን እንግዲህ ለምሽቱ ደህና እደሩ እያልን እንሰናበታለን። መልካም ምሽት። በነገው ጉዟችን እንገናኝ። እንኳን ሚባልያም በደሌ ነረስታው ድንገት አይኔ የለኝ የማይኗ ባይኔ የማይበት

تون سجل الأمريكات